ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይሸጣል። አዋሽ፣ ጉደር መጫረጭ እና ሀይላንድ ብቻ በሁለት ሺ ሰባት ዓመተ ምህረት አምስት ሺ ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ ሁለት ሺ ብር እንዲከፍል ተደረገ። አሁን የመጣበት 27 ሺህ ብር ነው። እንግዲህ ዜ ያሳዩ ከዚህ ውጭ ዋድላ ላይ ነገር ያለውን አራት ሺህ ብር ተጥሎበት ሂትባይ ስለ ጠየቀ ሰባት ሺህ ብር ትከፍላለህ ተብሎ ወደ ልክ ነው የተገባው። በቅርቡ የንግድ ቤቶች ላይ የተጣለውን ቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ አስመልክቶ አቶ አዳነ ጥላሁን የመያድ ዋና ጸሐፊና የሕዝብ ግንኙነት ኃላፊ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። መያድና ሰማያዊ አቅደውት የነበረው ሕዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት ነው ሲል የአዲስ አበባ አስተዳደር ገለጠ። በዚህም ላይ ዝርዝር ዘገባ ይኖረናል። በኢትዮጵያ የሶማሌ ክልል የምግብ እጥረት መባባሱ ሰባት መቶ ሺህ ሰዎች የሚሆኑ በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፉ የረዴ ድርጅት ማስታወቁ፣ የሴራሊዮን መዲና ፍሪታውን ትላንት ከባድ ጎርፍና የመሬት መንሸራተት ባስከትለው አስከትለው የጭቃ ወንዝ በተጥለቀለቀችበት ወቅት የሞቱት ሰዎች ብዛት እስካሁን በታወቀው ሶስት መቶ መድረሱ ተገለጠ፣ የሚሉት ከዋና ዋና ሩ ርዕሶች ውስጥ ናቸው። ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብትም በመልኩ በመልኩ ተሰናድተው በሁለተኛው አጋማሽ ክፍል ጊዜ ይጠብቋቸዋል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ነሐሴ 9 2009 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከብድና አዳነች ወሳየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር አብረናችሁ እናመሻለን። በቅድሚያ ግን የቀኑን ዜና እናነባለን። በኢትዮጵያ ሶማሌ ክልል የምግብ እጥረት በመባባሱ 700,000 የሚሆኑ ሰዎች በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፍ የረድኤት ድርጅት ጠቁመዋል። የረድኤት ድርጅቱ እንደሚለው በሀገሪቱ ዙሪያ 8.5 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ሊገጥማቸው ይችላል። ካለፈው ጥር ወር አንስቶ በ30 ከመቶ ጨምሯል። የኢትዮጵያ መንግስትና የሰብአዊ ረድኤት ድርጅቶች ተባብረው በቅርቡ ባወጡት ዘገባ መሰረት በምግብ እጥረት ምክንያት ሰዎች ከመኖሪያቸው ይፈናቀላሉ፣ ካላቻ ጋብቻ ይከሰታል፣ ልጆች ትምህርት ያቋርጣሉ። የሴራሊዮን መዲና ፍሪታውን ትላንት ከባድ የጎርፍና የመሬት መንሸራተት ባስከተለው መጥለቅለቅ የሞቱት ሰዎች ብዛት እስካሁን ሶስት መቶ መድረሱ ተገለጠ። የመድህን ሰራተኞች፣ ወታደሮችና ዘመድ አዝማድን ፍለጋ ሰዎች የጭቃውን ግግር እየቆፈሩ በመፈለግ ላይ መሆናቸው የሞቱት ሰዎች ብዛትም ከአሁኑ ሊጨምር መቻሉን ባለሥልጣናቱ አመልክተዋል። ይህ አደጋ ትላንት ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ከወረደ በኋላ መሆኑ ተመልክቷል። በተለይም የተጎዳው ረጅነት የተባለው አካባቢ መሆኑን እማኞች ተናግረዋል። መንገዶች ሁሉ የጭቃ ማዕበል ወይም ወንዝ ሆኗል ሲሉ እማኞቹ ገልጠዋል። እስካሁንም ሁለት ሺህ ያህል ሰዎች ቤት አልባ ለመሆን ተገደዋል። ሰዎች የዘመዶቻቸውን አስከሬኖች በጆንያ እየተሸከሙ ወደ ሆስፒታል ሲወስዱ ትላንት የመንግስት ቴሌቪዥኖች አሳይተዋል። ሌሎች ሰዎች ደግሞ የቤተሰቦቻቸውን አባላት ፍለጋ በጭቃ ውስጥ ሲቆፍሩ ታይተዋል። ወታደራዊ ሠራተኞች ሰዎችን በማትረፍ ተግባር እንዲረዱም ተመድበዋል። በጽንፈኛው እስላማዊ ቡድን አል ሸባብ የሥልጣን ተዋረድ ሁለተኛው መሪ የነበረው ሰው ከድርጅቱ ወጥቻለሁ ይላል። አቦ ማንስር በመባል የሚታወቀው ሙክታር ሮቦ ዛሬ ይህን ያስታወቀው ሞቃዲሾ በሚገኝ ሆቴል ለጋዜጠኞች በሰጠው መግለጫ ነው። ከአልሸባብ ሸባብ የወጣሁት ከአምስት ዓመታትና ሰባት ወራት በፊት መሆኑንና የቡድኑ አባል አለመሆኔን ለሶማሊያ ህዝብና ለዓለም አቀፍ ማህበረሰብ ለማሳወቅ ፈልጋለሁ ሲል በተዘጋጀ መግለጫ አስታውቋል። የወጣሁት በርዕዮተ ዓለም አኳያ ልዩነትና አለመግባባት ስላለ ነው። ለሃይማኖትም ሆነ ለሕዝቡ እንዲሁም ለሀገሪቱ አይጠቅምም ሲል ገልጿል። አያይዞውም የቀድሞው የአልሸባብ ባለስልጣን ከሶማሊያ መንግስት ጋር እየተነጋገረ እንደሆነ አመልክቷል። ለዘላቂ ሰላም መንገድን ከፍታለን የሚል ተስፋ አለኝ ብሏል። ሮቦ ባለፈው እሁድ በካቡል ክልል ለሶማሊያ መንግስት እውቅናን የሰጠው የእሱ ሚሊሻዎችና የአልሸባብ ተዋጊዎች ለበርካታ ቀናት ያህል ከባድ ውጊያ ካካሄዱ በኋላ ነው። ለአምስት ዓመታትና ሰባት ወራት ያህል ጫካ ውስጥ ነበር የምኖረው። አልሸባብ ጥቃት ከፍቶብኛል። ሊገድሉኝ ፈልገው ነበር። ይሁንና ራሴን ለመከላከል ትያለሁ ሲልም ተናግሯል። የዚምባብዌ ቀዳማዊት እመቤት ግሬስ ሙጋቤ ባለፈው እሁድ ጆሃንስበርግ በሚገኝ የቅንጦት ሆቴል ውስጥ አንዲት ወጣትን በመደብደብ ተከሰው በደቡብ አፍሪካ ፍርድ ቤት እንዲቀርቡ ፖሊሶችና ጠበቃቸው እየተደራደሩ መሆናቸው ተገልጿል። ግሬስ ሙጋቤ በራሳቸው በፖሊስ ፊት መቅረባቸውና በመተባበራቸው አልታሰሩም ሲሉ የደቡብ አፍሪካ የፖሊስ ኃላፊ ፊኪሌ ሙቦሉሉ ቀደም ሲል ተናግረው ነበር። የሀምሳ ሁለት አመት ዕድሜዋ የፕሬዚደንት ሮበርት ሙጋቤ ባለቤት ሆቴል ውስጥ የሙጋቤን ወንድ ልጅ ለማየት የሄደችውን ጋብርኤላ ኤንገልስ የተባለችውን የ20 አመት ዕድሜ ወጣትን ደበደቡ ተብለው ነው የተከሰሱት። የማህበራዊ ሚዲያ ያወጣው ምስሏ ጭንቅላቷ እንደ ተፈነከተ ያሳያል። ሙያዊ ሞዴል እንደሆነችም ገልጿል። ግሬስ ሙጋቤ 93 ዓመት ዕድሜ ከሆናቸው ባለቤታቸውን ይተካሉ የሚል ግምት አለ። ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ለ37 ዓመታት ያህል ማለት ነው ሀገሪቱን ሲገዙ ቆይተዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዘረኝነት የክፋት ስራ ነው ሲሉ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ሻርልስ ቪል ከተማ ላይ በነጮች የበላይነት የሚያምኑ ጽንፈኛ ቡድኖች የፈጸሙትን ተግባር አወገዙ። ግጭቱ ከተፈጸመበት ጊዜ ወዲህ ለመጀመሪያ ጊዜ የናዚ ደጋፊዎች ኩ ክላክስ ክላንና በነጮች የበላይነት የሚያምኑ የሚሉትን ቃላት በስም የጠቀሱት ለመጀመሪያ ጊዜ ነው ወንጀለኞችና አሜሪካውያን የሚያምኑበትን ሁሉ የሚጻረሩ እኩዮች ናቸው ብለዋል። ማንኛውም ሻርልስ ቪል ላይ በዘረኝነት አላማ የተጠመደ ወይም የተመሰረተ ግጭት የፈጸመ ሰው ተጠያቂ ይሆናልም ሲሉ ገልጠዋል። በከተማይቱ የተፈጸመው ተግባር አስከፊ ጥላቻን፣ ዘረኝነትንና ኃይልን የመጠቀምን ሁኔታ ያንጸባርቃል ብለዋል ፕሬዚዳንቱ። ትራምፕ ይህን ያሉት ድርጊቱ እንደተፈጸመ ወዲያውኑ ቆስቋሾቹን ቡድኖች በስም ጠቅሰው ባለማውገዛቸው በሁሉም የፖለቲካ አቅጣጫዎች ወይም የፖለቲካ አባላት ከተነቀፉ በኋላ ነው። ኋላ ላይ ሰፋ ያለ ዝርዝር ዘገባ ይኖረናል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ እሳቸውና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅድሚያ የሚሰጡት ተግባር ሰሜን ኮሪያ የኒክሌር ሚሳይሎች እንዳትተኩስ ማቆም እንደሚሆን ተስማምተናል ብለዋል አቤና ትራምፕ ዛሬ ስምነት ላይ የደረሱት በስልክ በመነጋገር እንደሆነ የጃፓኑ መሪ ቶኪዮ ላይ ለጋዜጠኞች ተናግረዋል። ሁለቱ አጋር ሀገሮች የተስማሙት የሰሜን ኮሪያው መሪ ኪም ጆንግ ኡን የዩናይትድ ስቴትስ የፓሲፊክ ግዛት በሆነችው ጓም ላይ ሚሳይል መተኮሱን አቆያለሁ ባሉበት ወቅት ነው። የአሜሪካ ድምፅ ሬዲዮ ዘጋቢ ማይክል ብራውን በዋሽንግተን ያጠናቀረውን ዘገባ አዲሱ አበበ ባጭሩ ያቀርበዋል። ጉማ የሚገኙ የዩናይትድ ስቴትስ ባለሥልጣናት ከሰሜን ኮሪያው በተሰማው ዜና ተበራድተዋል። ዜናው ባለሥልጣናቱ ለችግሩ ወታደራዊ መፍትሄ ለመስጠት የነበራቸውን ዕቅድ እንዲያዘገዩም አድርጓቸዋል። ኪም ጆንግ ኡን በተናገሩት መሰረት በጓም ላይ ያነጣጠሩት እንዛቻ እንደገና ለመመርመር በመወሰናቸው ተደስተናል። በዚሁ መሰረት በቅርብም ይሁን በሌላ ጊዜ የሚሳኤል ሙከራ ወይም የመተኮስ እቅድ እንደማይኖር ነው የምንረዳው። ባለሥልጣናት የሰሜን ኮሪያው መሪ ጓም ላይ ወታደራዊ እርምጃ እንደማይወስዱ ይፋ የሆነው ዜና ነገሮችን አይለውጠውም ይላሉ። የ23 ዓመቱ የአካባቢው ነዋሪ ዶሚኒክ ማላሬ ሲናገር ዩናይትድ ስቴትስ ተገቢ ጥበቃ ስለምታደርግልን ምንም ስጋት አላደረብኝም ብሏል። በቂ መከላከያ ስላለንና ለዚህም በርካታ ገንዘብ ስለምናወጣ ምን ይመጣብኝ ይሆን ብዬ የሰጋሁበት አንድም ጊዜ የለም በማለትም ጨምሮ ተናግሯል። የኮሪያው መንግሥታዊ ዜና አውታር እንደዘገበው ከሆነ ደግሞ ዩናይትድ ስቴትስ አሁን በያዘችው ሁኔታና በምትገልጠው መልኩ በኮሪያው በሐረገብ መሬት አካባቢ የግድ የለሽነት ተግባሯን ከቀጠለች ፕሬዚዳንቱ ኪም ጆንግ ኡን ያቀዱትን የሚሳይል ተኩስ ሊገፉበት ይችላሉ። ከዚህ ቀደም በደቡብ ኮሪያና በዩናይትድ ስቴትስ ጦር ኃይሎች መካከል የሚካሄደው ወታደራዊ ልምምድ ሰሜን ኮሪያን አናዷታል። በመጨረሻም የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው የኒክሌር ፕሮግራሟን በሚመለከት ከሁለት ዓመታት በፊት በተደረገው ዓለም አቀፍ ስምምነት መጽናቱን ትመርጣለች። ይሁንና ዩናይትድ ስቴትስ በዛቻና በማዕቀብ መጣል ዘመቻዋ ከቀጠለች ኢራን የኒውክሌር ፕሮግራሟን እንቅስቃሴ ከስምነቱ በፊት ከነበረው ደረጃ በበለጠ ልታራምድ ትችላለች ሲሉ ተናግረዋል። ሩሃኒ ለሀገራቸው ምክር ቤት ባደረጉት ንግግር በቴሌቪዥን የታየ ሲሆን ዩናይትድ ስቴትስ ጥሩ አጋር አይደለችም ብለዋል። ወደ ዛቻና ማዕቀብ መጣል ቋንቋ መመለስ የሚፈልጉት ወገኖች ያለፈው ቅዠታቸው እስረኞች ናቸው፣ ራሳቸውን የሰላምን ጥቅም ይነፍጋሉ ሲሉ ሩሃኒ አስገንዝበዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳኒ ፍሳሐየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻን በለ መንግስት አሁን ይደራደራለው ምስኞችን አስባለው ምናምን ይላል። ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠበዋል። የቀድሞ የአንድነት ፓርቲ አመራር አባላት ወዳንኤል ሽበሺ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ በዋስትና መለቀቃቸው ተገልጠዋል። በኋላ በሁለተኛው አጋማሽ ላይ ዝርዝር ዝግጅቱን ይዘን እንቀርባለን። አሁን ወደ ዕለቱ አብይ ርዕስ በቅርቡ በንግድ ቤቶች ላይ የተጣለውን የቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ ከመያድ ዋና ጸሐፊና የሕዝብ ግንኙነት ኃላፊ ከአቶ አዳነ ጥላሁን ጋር የተካሄደ ቃለ ምልልስ ለምሽቱ አቢይ ርዕስ አቶ አዳነ ጥላሁን ባለፈው ሳምንት በተለያዩ የንግድ ድርጅቶች ላይ ጣለውን የቀረጥ ግምት ተንተርሶ ስናን ወረዳ፣ በባህር ዳር፣ ብቸና፣ ደብረታቦር እንዲሁም ዋድላ ወረዳ የግብር አጣጣሉ የፈጠረውን ስሜት እና የንግድ ድርጅቶች መዘጋታቸውን በባህር ዳር በርካታ ሰዎች መታሰራቸውን ጨምሮ ገልጠውልን ነበር። እስኪ መሰንበቻውን ያለውን ሁኔታ በመመልከት እንጀምር። ሰሞኑን ያለው ሁኔታ ምን ይመስላል? ባጭሩ፣ በጣም አሳጥሬ ለመንገር እነዚህ ወዘረዘርካቸው አካባቢዎች ላይ ትናንትና ሲናን ወረዳ ላይ ዝግም ለነበር አካለሁኝ ሲናን እና ሰባት ሰዎች መታሰራቸውንም አውቃለሁ። ከዛ ውጭ ያሉት ለምሳሌ ባህር ዳር ዛሬ አርባ ሱቆች የተዘጓሉ የተከፈተም አለ። እንደገና እነዛ የታሰሩት ሰዎች የድባንበሳ ሆቴል ባለቤት ጨምሮ አምስት ቀን የጊዜ ቀጠሮ ተጠይቆባቸው ማረቢያ ቤት ናቸው። የዋት መቅጣቸው የጠበቃል ተብሎ ነበር እንዳልተጠበቀ ነው። ባለው መረጃ ትና ስናምረዳ ላይ ሰባት ሰዎች እስከ ትናንት ድረስ ታስረዋል። ዛሬ ኢንፎርሜሽን የለኝም። ቢቼና ትናንትና ስራ ጀምረዋል። ግን ግብሩን አቤት ውስታው እስካልተመሳልን ድረስ አንከፍልም የሚል ይህ ትና አለ በጥቅም ስታየው የአማራ ክልል ብዙ ችግሮች አሉ። ግን እንደና ያል ግብር መክፈል የዜግነት ግዴታ ነው እናውቃለን። ግን ፍትሃዊ አይደለም ነው። ለምሳሌ ወልደ መናኸሪያ የሚባል አንድ አካባቢ አለ። የአርከበሱቅ የሚባል እነዚህ ኮንቴይነሮች አሉ እዚያ አካባቢ ላይ አንድ የሸቀጣ ሽቀጥ ነገር በአመት የሚከፍለው ሁለት ሺህ ብር ነው። አስራ ስምንት ሺህ ብር ነው የተጣለበት። እግዚአብሔር ያሳይ ከሁለት ሺህ ብር እንግዲህ አስራ ስምንት ሺህ እስካለፈው አመት ሁለት ሺህ ብር ነው። አሁን አስራ ስምንት ሺህ ብር ተጣለባቸው። አስራ ስምንት ሺህ ብር ነው የተጣለበት በትክክል እርግጠኛ ሆኛ ነው ምነግር አንድ በል ሁለተኛ፣ እዛው ኮንቴይነር መናሪ አካባቢ ሻይ ቤትና ሽሮ ጾም ምግብ የሚሸጥ አንድ ሰው አለ። እስካሁን ይከፍለ የነበረው ሶስት ሺህ ሰላሳ ብር ነው። የአሁኑ የተጣለበት አስራ ስምንት ሺህ አምስት መቶ ሰባ ብር ነው። እዛው ኮንቴይነሩ አጠገብ ሶስተኛ ሰው መጠጤን ይሸጣል አዋሽ ጉደር ነጫረቅ እና ሀይላንድ ብቻ በሁለት ሺ ሰባት አመተ ምህረት አምስት ሺ ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ ሁለት ሺ ብር እንዲከፍል ተደረገ። አሁን የመጣበት ሀያ ሰባት ሺ ብር ነው። እንግዲህ እግዚአብሔር ያሳይሽ። ከዚ ውጭ ዋድላ ላይ ነግሬ ያለሁ አራት ሺ ብር ተጠሎበት ይግባኝ ስለጠየቀ ሰባት ሺ ብር ትከፍላለ ተብሎ ወደ ልክ ነው የተገባው ሰባት ሺህ ብር ብሎበት አንድ ቅመማ ቅመም ነጋዴ ከአቤቱታ ሊያቀርብ አስራ ሁለት ሺህ ብር ነው እና ጠቀለ ሲታይ፣ አሁን ይኸው አቤቱታ እና የግብር አተማመኑ ትክክል አይደለም። ነው ያ ነው ይስተካከል የምልኛ እንደ ፓርቲ ሲል፣ ግን በመንግስት ደረጃ ላይ በተለይ የአማራ ክልል መንግስት ይሄንን የህዝብ ራዴትታ አዳምጦ መፍትሄ የመስጠት አለበት የሚለው ያለ ነው። የህዝብ ራዴትታ ግን ሊሰማ ይገባል። አሁን የሚነግሩን በጣም ከፍተኛ ለውጥ ያለው ነው። ከአመት በፊት ሁለት ሺህ ብር የተጣለበት ሰው አስራ ስምንት ሺህ ብር፣ ሶስት ሺህ ሰላሳ ብር የተጣለበት ሰው አስራ ስምንት ሺህ አምስት መቶ ሰባ ብር፣ ወደ ሁለት ሺህ ብር ወርዶለት የነበረ ሰው ሀያ ሰባት ሺህ ብር። ንጽጽሩ ከግምት ውጭ የሆነ ነው። የሚያነሷቸው እነኚህ በጣም አነስተኛ የንግድ ድርጅቶችን ነው፣ ጥቃቅን ነገሮችን የሚሸጡ ምንድን ነው የሚሰጠው ምክንያት? ይህን ሀል የተጋነነ ገቢ ካለፈው አመት በአሁኑ አመት አግኝተዋል ነው። የዋጋ ግሽበትን ምክንያት አድርጎ የተለመደ ነው፣ መጠነኛ ጭማሪ ይደረጋል። የተለየ ገቢም ባይኖራቸው ሰዎች ግን እንዲህ ያለ የማይገናኝ አይነት ምንድን ነው የሚሰጠው ምክንያት ለዚህ ግብር ተመን ጭማሪ? ለእኔም እንቆቅልሽ ነው። በጣም ይቅርታ አድርግልኝ ና ይህንን ጥያቄ ኔ እነሱ ባለስልጣኖች ብትጠይቃቸው የህዝብ ናቤት ጋ በሚገባ አዳም ጥያ ምሪ የምንለውም ለዚህ ነው። እስኪ ይህንን ጥያቄ ለጠየቀኝ መልስ መስጠት ነበረብኝ። ዞሮ ዞሮ ግን ከኔ ይልቅ ወደ እነሱ ወደ ኃላፊዎቹ ብገፋው ነው ደስ ሶ እርስዎ የሚሰጡት መልስ አይደለም የተነገረ እናንተ ጋር የደረሰ መረጃ ካለ እና በጣም የሚደርስ የት አለች ሶስት ሺ አምስት መቶ ብር የተጣለባት የጀበና ቡና ነው የምትሸጠው። አሁን ይህቺን ሴት ካልኩሌት ስናደርገው ብታይ ሦስት ሺህ አምስት መቶ ብር በቀን ታገኛለሽ ብሎን በአምስት ብር ነው የሚሸጠው ሰባት መቶ ስዊ በቀን ትሸጫለሽ ማለት ነው። ልብ አድርግ። ሌላ አንድ ሺህ አምስት መቶ ብር የተጣለበት ፀጉር የሚያስተካክል ልጅ አለ። ያ ፀጉር አስተካካይ እዚሁ አዲስ አበባ አለ። ምሳሌ ልስጥ። ያ ፀጉር አስተካካይ የተጣለበት አንድ ሺህ አምስት መቶ ብር ነው። እግዚአብሔር ያሳየው ይሄ ልጅ አሁን ይሄንን ለማግኘት በቀን ሰማንያ ሰው ማስተናገድ አለበት። ሰማንያ ሰው ማስተናገድ አይደለም አምር የሚሆንብህ በቀን ሀያ ሁለት ሰዓት መስራት አለበት። በሀያ ብር ሪሰርች ና በአስራ ስምንት ብር ሲሆነት እና እንደ አይነቶቹ ከሎጂክ ውጭ የሆኑ ነገሮች ናቸው። እና ይሄ ከምን ተነሳ የሚለው በጥቅል ግን እኛ ስናየው ይሄ ሴጣ አይደለም ነው። ሌላው የሚገርም ነገር ረባካች ይሄ ነገር ስንል ምንድን ነው የሚ የሀገር ገጽታ እያበላሻችሁ እየተባለ ግን ወደ ተቃዋሚዎች ነው እየገፉት ያሉት። ሲፈልጉ በጸረ ሰላምነቱ ይፈልጉና ወዘተ ወዘተ። ግን ያ አይደለም እንደውም ኢህአዴግ ይህንን ሁኔታ ወደ ራሱ ነኝ ማድረግ ያለበት ይሄ ትክክል ነው አይደለም ብሎ እንትን ማድረግ ያለበት አቶ አዳነ ጥላሁን የመያድ ዋና ጸሐፊና የህዝብ ግንኙነት ኃላፊ አብረውት የሚቀርቡ ከተቃዋሚ ጋር ቀርበው በዚህ ጉዳይ ላይ መከራከር መነጋገር የሚፈልጉም ከተሳካ መልሰን እንጋብዝዎታለን ለአሁኑ ግን ለጊዜው አመሰግናለሁ እግዜር ይስጥልኝ ምንም በጣም አመሰግናለሁ የህዝብ ስለሆን እያለቀሰ ያለው በህዝብ እስከቆምን ድረስ ደግሞ እኛ የህዝብ መብት ማስከበር ያለብን እስካን ድረስ፣ በፈለጉት ሰዓት እንከራከራለን ባሉ እኛም ዝግጁ ነን። አድማጮች፣ እንደ መሰንበቻ ሁሉ የንግድ ቤቶቹን እስር ጨምሮ በአነጋጋሪው የቀረጥ ተመንና ተያያዥ ርዕሰ ጉዳዮች ዙሪያ የመንግስቱን እርምጃ አስመልክቶ የክልሉን ባለስልጣናት ምላሽ ለማግኘት ሳምንቱን በሙሉ ዛሬ ለስርጭታችን እስከገባንበት ሰዓት ድረስ ያደረግነው ሙከራ አልተሳካም። የክልሉም ፕሬዚዳንት አቶ ገዱ አንዳርጋቸውን፣ ምክትላቸውን አቶ ሙሉ አለምን፣ የኮሚኒኬሽን ጽህፈት ቤት ኃላፊዎችና ሌሎች በተከታታይ ያደረግነው ሙከራ እስከዚህ ሰዓት አልተሳካም። አሁንም ጥረታችን እንቀጥላለን። በሌላ ተያያዥ ዜና በአምቦ በተመሳሳይ በርካታ ነጋዴዎች መታሰራቸው ተገለጠ። እስር ቤት የገቡ ሰዎች አሉ። ሆቴል ያላቸው፣ ሱቅ ያላቸው ብዙ ንብረት ያላቸው ሰዎች ወደ እስር ቤት ተላልፈዋል። የዞኑ ዋና ኃላፊ አምቦ ወረዳ ዞን ኃላፊ ነው ትዕዛዙን ያወጣው። ምክንያቱ ተዘግቶ ነበረ፣ ለአንድ ሳምንት ሱቅ፣ ሆቴል፣ አንዳንድ ነገሮች ተዘግቶ ነበረ። እነዚህ አሁን ስማቸው ንጉሴ ጅሬሳ፣ አብዛኛው ሆቴል ያላቸው ሰውን ማስተዳደር የሚችሉ ስልሳ ሰዎች ናቸው። ወጣት ሰላሳ ሰው ንብረት ያለው ሰው ሱቅ፣ ሆቴል አንዳንድ ነገር ያላቸው ች ባለሀብቶች ስልሳ ሰዎች ናቸው፣ ጠቃላይ ላይ ዘጠና ናቸው። ዛሬ ወደ አዳማ ክልል ላይ ነው የተጫኑት። አድማጮች የኦሮሚያ ክልል ባለሥልጣናትና የአምቦ ከተማ ኃላፊዎችን እንዲሁ አነጋግረን ለማቅረብ እንሞክራለን። መኢአድና ሰማያዊ ፓርቲ አቀዳውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት እንደሆነ የአዲስ አበባ አስተዳደር አስታወቀ። ፓርቲዎቹ ህዝባዊ ስብሰባውን ለማካሄድ የሚያስፈልጉ የተለመዱ ሂደቶችን ተከታትለው አላጠናቀቁም ነው ያለው። ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኳል። የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያ ይሁን የነበረው የአዳራሽ ውስጥ የፖለቲካ ስብሰባ አልተካሄደም። በወቅታዊ ጉዳዮች ላይ ለመወያየት በሚል የጠሩትን ህዝባዊ ስብሰባ ከትናንት ወዲያ እሁድ ሊያካሂዱ የነበሩት ሁለት ተቃዋሚ ፓርቲዎች ናቸው። መያድና ሰማያዊ ህዝባዊ ስብሰባው ያልተሳካው የአዲስ አበባ አስተዳደር ለጥያቄያቸው ምላሽ ባለመስጠቱ መሆኑን ሁለቱ ፓርቲዎች ትናንት በሰጡት መግለጫ ጠቅሰዋል። በቅድሚያ አንድ የህዝባዊ ስብሰባ እውቅና መጠየቂያ ደብዳቤ በጋራ ማስገባታቸውን የገለጹት ፓርቲዎቹ ያ እንደማይቻል እንደተነገራቸው አስረድተዋል። በተነገራቸው መሰረት በተናጥል ሁለት ደብዳቤዎች ማስገባታቸውንም ጠቁመዋል። አስተዳደሩ ግን ለእነዚህ ደብዳቤዎችም ምላሽ አልሰጠንም ነው ያሉት። ዛሬ ለአሜሪካ ድምፅ አስተያየት የሰጠው የአዲስ አበባ አስተዳደር በተቃዋሚዎቹ የተሰጠው መረጃ እውነታውን እንደማያንጸባርቅ አስታውቋል። በአስተዳደሩ የከንቲባው ጽህፈት ቤት ኃላፊ አማካሪና የሰላማዊ ሰልፍና ስብሰባ ፈቃድ ክፍል ተወካይ ኃላፊ አቶ ተስፋ ዋቅጅራ እንዳሉት ህዝባዊ ስብሰባው ያልተካሄደውም በራሳቸው በፓርቲዎቹ ምክንያት ነው። ለየብቻ አንዳንድ ደብዳቤ እንዲያስገቡ መጠየቃቸው እውነት መሆኑን አቶ ተስፋ ተናግረዋል። ጥያቄው በአንድ ደብዳቤ፣ በሁለት አርማ፣ በሁለት ማህተምና በሁለት ፊርማ የቀረበበት ሁኔታ ተገቢ ያለመሆኑን ነው የገለጹት። ሁለተኛውን ደብዳቤ ግን ፓርቲዎቹ በትክክልና ለየብቻ ጽፈው ማስገባታቸውንም አቶ ተስፋ ተናግረዋል። ይህም ሆኖ ፓርቲዎቹ ቀሪዎቹን ሂደቶች አልተከታተሉም፣ አላጠናቀቁም ሲሉ ነው የሚያብራሩት። በዚህ መልክ በሁለተኛ ቀን ላይ በሰው ላኩ። የመጀመሪያ ቀን አቶ የሺዋስ እዚህ ነበረ። ከሱ ጋር ተነጋግረን ዲል አድርገን ጋይረን እናመጣለን ብሎ ነው የሄደው። በዛ መልክ ደብዳቤውን ለየብቻቸው ላኩ። ለየብቻቸው ሲልኩ ደግሞ ለየብቻቸው ማለት በሁለት አርማ፣ በሁለት ማህተም፣ በሁለት ደብዳቤ መጣ። ሁለት ደብዳቤ ለየግል መጣ። ለየግሉ ሲመጣ ደግሞ ለሁለቱም ደብዳቤ ሰማያዊ ፓርቲ የራሱ የሆነ ሶስት ሰው የታደሰ የቀበሌ መታወቂያ ያለው ስብሰባውን ሊያስተባብር የሚችል ሶስት ሰው ይዞ መጥቶ ፍቃዱን መውሰድ ሲችል ደብዳቤውን እዚህ ጥሎ ያው ከጠየቅን በቃ እንደ ተፈቀደልን ይቆጠራሉ ከሚል ሂሳቤ ሊሆን ይችላል። ተመልሰው መጥቶ ደብዳቤያቸው ምን እንደደረሰ ያልጠየቁም እንጂ ለየግላቸው ሲጠይቁ ሊሰጣቸው የሚችለው ስብሰባውን የሚያስተባብር ሶስት ሰው መጥቶ ፈርሞ ኃላፊነት ወስዶ ደብዳቤ ወስዶ ይሄዳል። ልክ በራሳቸው እጅ ደብዳቤው ከገባ በኋላ ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሴስ አላካሄዱም። እነዚህ ሰዎች መጥተው ደብዳቤ ጥሎ ከመሄዱ ውጭ ይህን ፕሮሴስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። ምክንያቱም ፎርማሊቲውን አሟልተው መውሰድ የሚገባቸውን ደብዳቤ ወስደው ስላልሄዱ ማለት ነው እንጂ ሶስት ሰዎች በአካል ቢመጡ እና ሂደቱን ቢጨርሱ ደብዳቤውን ካስገቡ በኋላ እውቅና ያገኝ ነበረ። ህዝባዊ ስብሰባው ነው እያሉ ያሉት በመብራት ኃይል መካሄድ ይችል ነበር የእሁዱ ስብሰባ በትክክል ይችላሉ። እነሱ ደብዳቤ አስቀመጡ እንጂ ምን ቅድሜ ሁኔታ ማሟላት እንደሚገባቸው ጠይቀውን ያንን አላሟሉ። ስብሰባ ሲያካሄድ ደግሞ ስብሰባ ጠያቂው ክፍል ስብሰባውን የሚያስተባብር ሶስት አካላት መጥተው መታወቂያቸውን ኮፒያ ሲይዘው ፈርመው ደብዳቤ ይዘው ይሄዳሉ። በፎርም ነው ደብዳቤ ሞልተን የምንሰጣቸው ፈርሜ ማህተም ተደርጎበት ደብዳቤውን ይዘው ከሄዱ በኋላ ለጸጥታ ስራ ራሱ ሊያግዟቸው የሚችሉ አካላትም አውቀውት እዛ አካባቢ ላይ ሌላ ችግር እንዳይፈጠርም ጭምር ታዘው ነው ስብሰባ ማካሄድ የሚችሉት። ይህም ፕሮሴስ ስላላካሄዱ እነሱ በዚህ ፕሮሴስ ውስጥ ባላለፉበት አዲስ አበባ ከተማ አስተዳደር አደናቀፈብን ብለው ቢያወሩ ተቀባይነት የሚያገኝ ጉዳይ አይደለም። አቶ ተስፋ ግን እናንተስ ልታገኛቸው ሞክራቸዋል? ለምሳሌ ኑና ሶስት ይዛችሁ ኑና፣ መጀመሪያ አስቀድመን በዚህ መልክ አስተካክላችሁ ቅረቡ ብለናቸው ነው የሄዱት። ለእነዚህ ሰዎች እኮ ይሄ ጉዳይ ለመጀመሪያቸው አይደለም። ቀደም ሲልም ስብሰባ ፈቃድ ወስደው ሲያካሂዱ የነበረው ጉዳይ ነው። አዲስ ስርዓት አይደለም የተፈጠረው፣ ድሮ የነበረው ስርዓት ነው አሁንም እየሰራ ያለው አዲስ የፈጠርነው ነገር የለም። አሁን ፓርቲዎቹ ትናንት ያነሱት ነጥብ ሁለት ተቃዋሚ ፓርቲዎች በጋራ ስብሰባ መጥራት አይችሉም የሚል ሁኔታ ነው ያየ ነው። ባስተዳደሩ በኩል በጋራ ስብሰባ ወይም ህዝብ ማወያየት አትችሉም የሚል አይነት ነገር ነው ያየ ነው። በጋራ ለምን ጠራችሁ አይነት ይመስላል የሚል ነገር አንጸባርቀዋል። ጋዜጣዊ መግለጫቸው ላይ በጋራ እንዳናካሂድ ነው ያደረጉን የሚል ምንድን ነው። በዚህ ላይ ምላሽ ወጡ። እሱ ላይማ ተነጋግረን እኮ በአንድ ደብዳቤ የተለያየ አላማና ፕሮግራም ያለው ፓርቲ መርጅ እስካልተደረገ ድረስ እስካልተዋህዱ ወይ ግንባር እስካልፈጠሩ በምርጫ ቦርድ ግንባር እስካልተፈጠሩና ከምርጫ ቦርድ አስፈላጊውን የምስክር ወረቀት እስካላገኙ ድረስ በዚህ አግባብ መጠየቅ አትችሉም። ጥያቄ አቅርበንላቸው ጥያቄያቸውን ተገቢ መሆኑን የማምነውበት የየግላቸውን ደብዳቤ እኮ አስገብተዋል። ከዛም በኋላ እኮ ያስገቡት ደብዳቤያቸው ላይ ሰማያዊ ፓርቲ ከመያድ ጋር ነው የምናደርገው ብሎ ነው የጠየቀው። መያድ ደግሞ ከሰማያዊ ፓርቲ ጋር ነው የማደርገው ብሎ ነው የጠየቀው ያንን አልተቃወማችሁም ናንተ። ሆነው ግን አልተቃወም ነውም ለየብቻው ስለጠየቀ ግን ማሟላት የሚገባቸውን አስፈላጊ መስፈርት ባለማሟላታቸው፣ ራሳቸው በመዘገየታቸውም ሊሆን ይችላል። እራሳቸው በፈጠሩት ችግር ነው ራሳቸው ስብሰባቸው ሊስተጓጎል የቻለው እንጂ ከተማ አስተዳደሩ በዚህ ላይ የፈጠረባቸው ጫናም የለም የከለከላቸው ፈቃድም የለም። የአስቸኳይ ጊዜ አዋጁ ጸንቶ በቆየባቸው ባለፉት አስር ወራት ፖለቲካዊ ስራ መስራት እንዳልቻሉ ሁለቱ ተቃዋሚ ፓርቲዎች በትናንትናው መግለጫ አስታውሰዋል። እሁድ በመብራት ኃይል አዳራሽ ሊካሄድ የነበረው ስብሰባም በተለያዩ ወቅታዊ ጉዳዮች ላይ አማራጭ ሀሳቦቻቸውን ጭምር የሚያቀርቡበት ይሆን እንደነበር ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። በዩናይትድ ስቴትስ የቨርጂኒያ ከተማ ቻርልስ ቪል ከተማ ውስጥ ባለው ቅዳሜ ባለፈው ቅዳሜ የተነሳውን የሕይወት መጥፋት ያስከተለ ህውከት የጫሩትን ኒዮናዚዎችና የነጭ የበላይነት አስተሳሰብ አራማጅ የሆኑትን ኮክላክስ ክላን በሚባል ቡድን አባላት ወንጀለኞችና ወንበዴዎች ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አውግዘዋቸዋል። እጅግ ከበዛ ግፊት በኋላም ቢሆን ፕሬዚዳንቱ እንዲህ የሁከተኞችን ስም ጠርተው ቢያወግዙም ዘገዩ በሚል የተነሳባቸው ወቀሳና ቁጣ የበረዳ አይመስልም። በሌላ በኩል ደግሞ ሻርልስቬል ላይ የተካሄደውን የቅዳሜውን የነጭ ብሔረተኞች ሰልፍ እንደሚያወግዝና እንዲህ አይነቱን ለጥቃት የሚጋብዙ ጽንፈኛ ቅኝ ሀሳቦችን በሰላማዊ መንገድ ከሚቃወሙ ጎን እንዲቆም እንደሚቆም የጀርመን መንግስት አስታውቋል። ሪፖርተሮቻችን ሮበርት ራፋኤል፣ ማይክል ባውደንና ጄፍ ክለስተር ያጠናቀሯቸው ዘገባዎች አሉ። ሰለሞን ያቀርባቸዋል። ሻርሎትስቪል ከተማ ውስጥ የተጠራሩት ነጭ የበላይ ነው ባዮች ኒዮናዚና በጥቁሮችና በአይሁድ ላይ ባላቸው የበረታ ንቀትና ጥላቻ ተመሳስለው ዘረኞቹ የታደሙበት ቡድን ኩክላክስ ክላን አባላት በምሕፃር ኬኬኬ ይባላል። የጠሩትን ስብሰባ ተቃውመው በወጡ ጸረ ዘረኝነት አስተሳሰብ ያላቸው ሌሎች ሰልፈኞች ላይ አንድ የመጀመሪያዎቹ አባል መኪና ነድቶባቸው አንዲት ሴት ገድሏል። ይህ ወንጀል የተፈጸመው በሁለቱ ተጻራሪ ሰልፈኞች መካከል ሙሉን ረፋድ የዘለቀ መቆራቆስና ትርምስ ከተካሄደ በኋላ ነው። ይህ የሻርሎትስቪል አጋጣሚና ትራጀዲ በመናገር ወይም ሐሳብንና እምነትን በመግለጽ ነጻነት በጥላቻና በጸብ ወንጀሎች መካከል ወሰኑ ያለው የት ነው የሚል የተጋጋለ ውይይት አጭሯል። ፕሬዚደንት ዶናልድ ትራምፕ እጅግ ዘገዩ የተባሉባቸውን ቃላት ሁለት ቀናት አሳልፈው ትናንት ተንፍሰዋቸዋል። ዘረኝነት ክፉ ነው። እርሱን አንግበው ሁከትን የሚፈጥሩ ሁሉ ኬኬኬን፣ ኒዮናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን እንዲሁም ሌሎችም እኛ እንደ አሜሪካውያን ብርቃችን አድርገን የያዝነው ሁሉ የሚያጥወለውላቸው የጥላቻ ቡድኖች ወንጀለኞችና ወንበዴዎች ናቸው። ምንም እንኳ ትራምፕ ተገፍተውም ቢሆን ሁለት ቀናትን አሳልፈውም ቢሆን እንዲህ አይነቱን የበረታ ሊባል የሚችል ውግዘት ቢያሰሙም ከወቃሾቻቸው የሚወርድባቸውን ቁጣ ለማለዘብ ወይም ለማብረድ የቻሉ አይመስልም። ትናንት ምሽት ላይ ኒውዮርክ ወደሚገኘው የግል መኖሪያ ቤታቸው ጎራ ለማለት አስበው ቢሄዱ የሚቃወማቸው ኒውዮርኬ በማለፊያቸው መንገዶች ግራና ቀኝ ሆኖ አላሳልፍ አለ። የእኔ ፕሬዚደንት አይደሉም ሐፍረት ሐፍረት እያለ እየጮኸ ያኔ ታዲያ አጀባቸው መንገድ ለማሳበር ተገደደ። የከትናንት በስቲያው ቅዳሜ ያ የነጭ በላይነት አስተሳሰብ ፈታይ ዘረኛ በመኪና ገጭቶ የገደላት የሐሳቡ ተቃዋሚ የሆነች የሰላሳ ሁለት ዓመት ዕድሜዋ ላይ ትገኝ የነበረች ነጭ ወጣት ሄደር ሄየር እናት ግን ሚስተር ትራምፕ ሁከትና ጥላቻን በማውገዛቸው አመስግነዋቸዋል። የሌላን እምነት መናቅና መጥላትንም የልጃቸውን ፈለግ ተከትለው እንደሚታገሉ ተናግረዋል። ወደ ሻርሎትስቪል የተጓዘው ባልደረባዬ ማይክል ብራውን የፕሬዚደንቱን የትናንት ውግዘት ተቀብለውላቸው እንደሆነ የከተማይቱን ነዋሪዎች እየተዘዋወረ ሲጠይቅ ነበር። ሲንቲያማንት እምብዛም ደስተኛ አትመስልም። የዘገዩ ይመስለኛል። ሰው ስለ እርሳቸው ምን እንደሚያስብ የሚያስጨንቃቸው ፕሬዚዳንት እንደሆኑ ይሰማኛል። አሁን ግን ከእንግዲህ ወዲያ የእርሳቸው ተክለ ስብእና በመላ ሀገሪቱ ሕዝብ ስሜት መጎዳት ምክንያት የተበላሸ ይመስለኛል። እናም ቢያንስ ነገር ለማብረድ ያህል በሚል ብቅ ብለው አንድ ነገር ማለት እንዳለባቸው ስለተሰማቸው ተናገሩ። ሄዘር ሄየርን በመግደሉና በሌሎች ሀያ ሰዎች ላይ የአካል ጉዳት በማድረሱ ተከሶ ችሎት ፊት የቀረበው የሀያ ዓመት ወጣት ጄምስ ፊልድስ ጁኒየር የዋስትና መብት ተነፍጎት ተዘግቶበታል። ሁለተኛ ደረጃ የግድያና ሌሎችም ወንጀሎች ክስ ተመስርቶበታል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ ሚኒስቴር በቅዳሜው ጉዳይ ላይ የሲቪል መብቶች ፌዴራል ምርመራ ዶሴ ከፍቷል። ይህ በእንዲህ እንዳለ ጀርመን ዋና ከተማ በርሊን ላይ ትናንት በተጠራ ጋዜጣዊ መግለጫ ላይ የጀርመን ቻንስለር አንጌላ ሜርከል መንግስታቸው እነዚያን ዘረኛ ሰልፎች ከሚቃወሙት ጎን እንደሚሰለፍ ማስታወቃቸውን ቃል አቀባያቸው ስቴፈን ሴበርት ተናግረዋል። ከዚህ ጥቃት ሌላ ላ ግን በጽንፈኛ ቀኛ አክራሪዎች ሰልፍ ላይ የነበሩት ፍጹም ቀፋፊዎች እንደነበሩ መናገር ያስፈልጋል። የሚያስቆጣ ዘረኝነት፣ ጸረ ሴማዊነት፣ ጥላቻ ለመናገር በሚያስቸግር ሁኔታ ይንጸባረቁ ነበር። እንዲህ አይነት ንግግር፣ እንዲህ አይነት ትዕይንት መቼ የሚከሰት መቼ አስጠሊታ ነው። ይህ ደግሞ ቻንስለሯም የጀርመን መንግስትም በፖለቲካው መስክ ከሚያከናውኑት ተግባር ጋር ፍጹም የሚጻረር ነው። በመሆኑም እንዲህ ዐይነቶቹን ለጥቃት ተጋባዥ ጽንፈኛ ቀኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን አብረን እንቆማለን። ለመሆኑ የመናገር ነጻነትና የጥላቻ ንግግር ወሰን ወይም ከዚህ በመለስ የሚባል ማካለያ ይኖራቸው ይሆን? ክርክሩ በመላ ዩናይትድ ስቴትስ የፖለቲካና ማኅበራዊ ንግግሮች መድረኮች ላይ ተጧጡፏል። የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ ጋር ስምንት ቀን ሁለት የኛ ዓመተ ምህረት ነበር የተያዝነው። በአጋጣሚ ከዳንኤል ጋር እኔ ከዚያ የተመልሼ በፍቃዱ ኃይሉ ያንዴ ታስሮ ነበር በዚህ በአስቸቆ ጊዜያች ስልም ጠይቀው ብለን ተቃጥረን ነበር። ና እዛ በተቀመጠንበት መሄድነት የድነት ኃይሎች መጥተው የያዙን፣ ከዛ ወደ ገርጂ ፖሊስ ጣቢያ ወሰዱን። እዛ ሶስት ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ረጅሙን ሰት እዛን ያሳለፍ ነው። ከወራቶች በኋላ እኔም አናኒያ ሶሪ ና ናይል ደግሞ ወደ ሶስት ጣቢያዎች ተበትነን ነበረ። አናንያ ወደ ካሳንቺስ ሄደ፣ ናይል ወደ ቄራ፣ እኔ ደግሞ ወደ ፖፑላሪ ፖሊስ ጣቢያ ነበረ እንትን ያለ አናንያ ልስ አራተኛ ወር ላይ ተፈታ። እኔ እኔና ናይል ድጋሜ ከተመለስን በኋላ ነው ስድስት ወር ከአስራ አምስት ቀን ከቆየ በኋላ ክስ የተመሰረተው ማለት ነው። እስር ቤት ውስጥ የነበራችሁን ቆይታ ሲንገረን። ያው ስርስ መጀመሪያ ገርጂ ፖሊስ ታዲያ በጣም ሶስታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ ዋናኒያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል። ሶስት ማረፊያ ቤቶች ነበሩ። ሶስታችን ለመናጠስ የተፈለገ ነው። ሁለቱን ለብቻ፣ እኔም ደግሞ ሰዎች ያሉበት ጋ ሳሰር ነው። እሱም ከባድ ቦታ ነበር። ከዛ ሀያ አራትን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። በጠባብ ክፍል ውስጥ እስከ ሀምሳ ስድስት ሰው ሁሉ የሚደርስ አብረን የሚታሰር ነበር። ያም ያው የሰው ብዛት አለ ነው ሚኳይ መቼም፣ ያም ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫ ጭረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስይ ዝም ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ እየከበደ መጥቶ አሁን ቶታሊ አፍንጫ ጥሩ መጥፎ ምሽታ አያሸጥም። ሪሰንም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነገሮኛል። የጨረር ህክምና ወይ ከሁለቱ አንዱ አስፈላጊ እንደሆነ ነግረውኛል። ና ህክምና ለማግኘት ችግርም ነበር በቂ ህክምና። የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብዓዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ቅንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር ነው ስለምና ከበተለይ ከጣጠሉ በኋላ ተበድ ይላል ግማሽ ቀን ነው የሚጠየቀው። እያንዳንድ እንቅስቃሴ በቃ በጥንቃቄ ነው ውትር የሚደረግበት። እኔና ዳንኤልም የነበርንበት ክፍል ሰማንያ ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው። ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁትና፣ ዳንኤል ምን ይመስላል የእስር ቤት ቆይታ? ብዙ ኢትዮጵያ ውስጥ ላለፉት ለሀያ ስድስት አመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረሱባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፏል። ብዙ ብዙ እጅግ ብዙ ነገር ተብሏል እና ያው አሁንም እንደቀጠለ ነው። ምሳ ንብራ ተባብለን እዛው እያለን ነው እያያዙን እና አያያዙ በጣም የሚገርም ነው። ወደ ስምንት ደህንነት አባላት ናቸው፣ ክብር የለበሱ ናቸው መጥቶ የያዙን ስምንቱም ሽጉጥ ታጥተዋል እና ጆሮ ግንዳችን ላይ ነበረ የደቀኑት። ግማሹ ከፊት፣ ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቀሩት ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ጠቅለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔም ደግሞ በሌላ መሰናጭማ ወሰድ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰድ ነው። ገርጂ ፖሊስ ጣቢያ ማታ ክምሼ በኋላ ነው ያደረሱን እና እኔ ከተችየ፣ ሲገባ ኤልያስ ተፈትሾ ተፈተርሶ ወደ እስር ቤት እየገባ ነው ያገኘው እና ከዛ እሱንም ሰላም ብዬ የራስን ፍተሻ ሲገባ እዛው ጋ ነው ደህንነት እንግዲህ በጣም የደበደበኝ እዛ ፖሊሶች ባሉበት ማለት ነው። የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሺፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን የግራ ጆሮዬን ነው ውስጥ ታምቡሩ ተበጥሷል። ያው በሀክም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለህ ብሎኛል ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከሉበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ጊዜ ነበረ ያሳለፍነው መረቱ የሚደርስ ነገር እኔ እንደገባሁ ወደ በሩ ሲገባ በሩ ላይ አንድ ጽሁፍ አንብዳይ ነበረ ና ምንድን ነው ጽሁፉ የምለው ስላምራ ላይ የተጻፈ ጽሁፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሁፍ አነበብኩ ክሎ ይህ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበረ ና በኋላ ከውጭ ይሄ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ። ከኋላ ዳንኤል እስቲ በቅሊንጦ የነበረህን ቆይታ አጠር አድርገህ ንገረን። ቅሊንጦን ያው ከዚህ በፊትም አውቃለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊቱ በፊት አልጋ ነበረን። አልጋ አሁን አውጥተዋል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ ሰማንያ ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ ተራ የሚተኛበት ሁኔታ አለ። የተኛ ነው ት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም በጣም በጣም ዳንኤል እንደ ጠቀስከው ከዚህ በፊትም ቂሊንጦን አውቋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበት እና ሰው በዛበት ከጣጥሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት። ስለ ጠገበ ያው ይቀጣ አይነት ነገር ነው ና እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መ እንትን ነው የሚወርደው። እንደገና አሁን ከሶሳይቲ ዛዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም። በየቀኑ ማዕት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት። በተረፈ ከጎንደር፣ ከመተማ፣ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ ያፈኞችም በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው ለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክቷል። በየጊዜው በየታፈሰ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክቷል። ወደ ኤልያስ ልመለስ እና ኤልያስ ከእስር መፈታት በኋላ ህይወት ምን ይመስላል? ከእስር በፊት የነበረው ነገር አስቸጋሪ ነበር። ያው አንቺም አገር ውስጥ ሆነሽ ጋዜጠኝነት ሰርተሽ ታውቂያለሽ እና የኢትዮጵያ ግል ሚዲያ ሁሌ በሾክላ ሌሱ ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ ለግል ሚዲያ ላይ ሲሰሪ የነበሩትን ችግሮች ታቂ ነገር ነው። ማስታወቂያ ካገኝም ማተሚያ ቤት ችግር አለ። ብዙ ለማሳተብም ያለው ውጣ አውረድ እንኳን ታውቂያለች እና የተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠኝነት ህይወት እንኳን እንዲመራ የማይፈቅዱት ሲስተም ነው ለግል ሚዲያ የተቀመጠለት ማለት ነው። ያ አስቸጋሪ ነው። በአስቸጋሪ ሁኔታ ነበረ እየሰራን እዚህ ደረስ እና ከእስር በኋላም ደግሞ ትመጪ ህይወትን እንደ አዲስ ነው የምትጀምሪ፣ እንደ አዲስ የሚያስፈልግሽን ነገር እንደ አዲስ ማዘጋጀት። በፊትም በችግር ውስጥ ነበር ይሰራ የነበረው። አሁን ዘጠኝ ወር ከሆነም በኋላ ከስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ትሆን ህይወትሽን አሳፍለች ለመምራት በቅድስያ በሀሳብ በብክነት ውስጥ ነው የምታሳልሽ። እና እኔ አሁን በውጥረት እያሳለፍኩን ያለሁት ያው ቅድም እንዳልኩሽ ህክምና ይህ ስለሚገባኝ የቤቱን ጉዳይ ካስተካከልኩኝ በኋላ ያው ለመካነ ጉዳይ ደግሞ ወደ ህክምና ሄዳለሁ ብያሉ ና ያው ከችግር ወደ ችግር ሽግግር ነው። ዳንኤልስ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል? አንደኛ ከዚህ በፊትም እንደ ሁለት አመታት ስር ቤት አጠቃላይ ያው ከባለፈው የስር ጀምሮ ስዛሬ ድረስ ስራ ማጣት አለ፣ በተሰብ ሀላፊነት ይኖራል፣ እናት አባት የሚሳስተምራቸው ዘመደ ልጆች ሁሉ ይኖራሉ። እና በዚህ አይነት ሁነታ አሁን ስራ በኢትዮጵያ ውስጥ ተቃዋሚ የሆነች ስራ አግኝቼ መኖር ከባድ ነው። አንደኛው ስራው ራሱ ያለው በነሱ በስርአቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገር እና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤትስ፣ በኤንጂኦ በሃይማኖት ድርጅት ተቋማትን ውስጥ ገብቶ ስራ ማግኘት እንደ ግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንፃር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለሁ፣ ሙሰኞችን አስራለሁ ምናምን ይላል። ይህ ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠበዋል። በጣም የማሰብ የመጻፍ፣ የመነጋገር ይሄ አሁን በኢቲቪ የሚናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል ብ በጣም ይቸገረኛል። ከሀገርም አንጻር ከግል ህይወትም አንጻር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ። ሁለታችሁንም በጣም አመሰግናለሁ። ለሰጣችሁን ማብራሪያ እግዜር ይስጥልኝ ግ ስጥልኝ። ከአዲስ አበባ ወደ ተጠናቀረ ሌላ ዘገባ እናልፋለን። አራቱ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ጨምሮ የቀረበባቸውን ክስ እንዲከላከሉ የተበየነባቸው ተጠርጣሪዎች የመከላከያ ምስክሮቻቸውን ዛሬ ማሰማት ጀምሩ። አቶ በቀለ ገርባ ለፍርድ ቤቱ በሰጡት ቃል ስልጣንን ከህገ መንግስታዊ ስርዓት ውጭ ለመያዝ ፍላጎትም ምኞትም ኖሯቸው እንደማያውቅ ተናግረዋል። መለስካቸው አመሀ ተከታትሉታል። እነ ጉርሜሳ አያኖ በሚል መዝገብ አቃቢ ህግ ከዓመት በፊት ክስ ያቀረበባቸው 17 ተጠርጣሪዎች የመከላከያ ምስክሮቻቸውን ቃል ማሰማት ጀመሩ በተለይም ከትናንት አንስቶ አራቱም የኦፌኮ አመራር አባላት ማለትም አቶ ግርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ ህጉ በሚፈቅደው መሰረት የየግላቸውን የተከሳሽነት ቃል ለፍርድ ቤቱ ሰጥተዋል። በዚሁ አኳየ አቶ በቀለ ገርባ እንደተመሠረተባቸው ክስ በአቃቤ ህግ እንደ ማስረጃ የቀረበባቸውን የብሔራዊ መረጃና ደህንነት አገልግሎት በተለያዩ መንገዶች አግኝቻቸዋለሁ ያላቸውን ማስረጃዎች ያስተባበላል ያሉትን ቃል ሰጥተዋል። ከሰጡትም ቃል ከጠበቆቻቸው መካከል አቶ አብዱል ጀባር ሁሴን ያወሱት ህገ መንግስቱን በኃይል ለመናድ ተንቀሳቅሰው እንደማያውቁ የሚያመለክተውን ነበረ። የኋላ ታሪካቸውን አንስተው እኔ መቼም ቢሆን የኋላ ታሪክ ማረጋቸው የነበሩ ነገሮች የምናገራቸው የነበሩ ነገሮችም በስልክም ቢሆን ከፓርቲው አባላት ጋር የማደርጋቸው ነገሮች በሰላማዊ ትግል ያለኝን እምነት የሚያንጸባርቁ ፈጽሞ ፈጽሞ ስልጣንን ከህገ መንግስታዊ ስርአት ውጭ ለመያዝ ይማልጥር ምኞትም እምነትም ያልነበረኝ ሰው ነኝ ብሎን የገለጹት። ይህ አባባላቸውን የሚያስረዳላቸውም ድርጊታቸው ጭምር እንደሆነ አቶ በቀለ ገርባ ማስረዳታቸውን ጠበቃቸው አቶ አብዱል ጀባር ሁሴን አውስተዋል። ሰላማዊ ሰልፍ እየወጣ ነው ህዝቡ። ሰላማዊ ሰልፍ የሚወጣ ህዝብ ማክበር ያለበት ከብሄር ጋር ከሃይማኖት ጋር አንዱ የአንዱን ብሄር ሳይነ ንብረት የመንግስት የግለሰብ ንብረቶች ሳይጠፉ ሰው ቅሬታው መግለጽ አለበት እንጂ በምንም መልኩ ወደ ውገትና ብጥብጥ የሚያስገባ ቃልም አመራርም አልሰጠውም ብሎ ነው። አቶ ጉርሜሳ አያኑም በበኩላቸው በክሳቸው እንደተመለከተው እና የአቃቤ ህግ ማስረጃ አስረድተዋል እንደተባለው ወደ ቡራዩ የሄዱት አመፅ ለመቀስቀስ ሳይሆን ህዝባዊ ስብሰባ ለማስፈቀድ የፓርቲያቸውን ደብዳቤ ለሚመለከተው የመንግስት አካል ሊያስገቡ እንደሄዱ ከፓርቲያቸውም ደንብና መመሪያ ውጭ ተንቀሳቅሰው እንደማያውቁ ማስረዳታቸውን ጠበቃው ተናግረዋል። በዛሬው እለትም ተከሳሾቹ ሁለት ምስክሮቻቸውን አሰምተዋል። ፍርድ ቤቱ ምስክሮቹን ለመስማት ከትናንት ነሐሴ 8 እስከ 12 2009 ዓ ም ያሉትን ቀናት በቀጠሮ መያዙ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በእናቶ ጉርሜሳ አያነው መዝገብ ከተከሰሱት 22 ሰዎች መካከል አምስቱን በነፃ ሲያሰናብት 17ቱን እንዲከላከሉ ብይን መስጠቱ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። አሁን ወደ ተከታዩ ሳምንታዊ ቅንብር ሐኪሙን ይጠይቁ አሉላ ሙያዊ ማብራሪያ የሚቀርብበትን የምሽቱን ሀኪሞን ይጠይቁ ዝግጅት በቅድመ ስኳር በሽታ ላይ የሚያተኩር ነው። እንግዲህ ጥያቄው የኔም ሊሆነው እና ቅድመ ስኳር በሽታ ምንድን ነው? አዳነቻውን ትክክል ብለሻል። በቃል ከተባለው ባሻገር በእርግጥም ምንነቱን ለመረዳት የሚጋብዝ ነገር ነው። ወይም ቅድመ ስኳር በሽታ ምንድን ነው የሚለው ጥያቄ በብዙዎች ዘንድ ይቀርባል። ወዲሁም በሕክምናው ዓለም ከቅርብ ዓመታት ወዲህ በስፋት ትኩረት እየተሰጠው የመጣ እንደመሆኑ አዲስነትም አለው። ብዙ ጥያቄ ቢያጭር ትክክል ነው ታዲያ አስተዋውቀ ነው ሊቀርብ ያልቻለ ዝግጅት ነው ለቀረው ባለሙያ ነው የምናስከትለው ወደዚያው እናምራ እንግዲህ ይሄ በጣም ጦርነቶ ለምታነሳ ያለው ቅድም ስኳር በሽታ የሚባለው ነገር በቅርቡ ጊዜ የታወቀ በሽታ ነው ይህም ከምን ጋር የተያዘ ነው የተባለ እንደሆነ ዋነኛው ምክንያት ሪፋይን ሹገር ወይንም እነ ፕሮሰስድ የሆኑ ስኳሮች ምግብ ውስጥ መብዛት እና ከዚህ ጋር ተያይዞ ደግሞ የህፃናት ከአስራ ስምንት ዓመት በታች ያሉ ልጆች ውፍረት ጋር የተያዘ ነው። ስለዚህ ዋነኛው የቅድመ ስኳር በሽታ ዋነኛው ምክንያት የህጻናት ውፍረት ወይንም ቻይልድሁድ ኦቢሲቲ ከመጠን በላይ ክብደት ነው የሚሉን። ውፍረትን እንደው በልማድ ትንሽ ፈርጠም ማለትንም ስለምናስብ በህጻናት ላይ የሚታይ ከተገቢው በላይ የሆነ ክብደት ነው እየገለጹ ያሉት ትክክል ነው። እና ከዚህ ጋር ተያይዘው ደግሞ በአሁኑ ሰዓት ዓለም ላይ ያለ ችግር ነው። አሜሪካን ሀገር ነው ዋነኛው። አሜሪካን ሀገር ብትሆንም በአሁን ሰዓት ትልልቅ ከተማዎች ውስጥ እንደ አዲስ አበባ ያሉ ከተማዎች ውስጥ እንኳን የምናየው ነው ብዙ የምንበላቸው ምግቦች በጣም በተለያዩ ኬሚካሎች የሆኑ ፕሮሰስ እና እና ዋነኛው ደግሞ እነኚህ ነገሮች ፕሮሰስ ማድረጊያ ዋነኛው አስተዋጽኦ የሚያደርገው ስኳር ነው እና እነኚህ ነገሮች የበዙባቸው ምግቦች ውፈትን ይጨምራሉ እና ይሄ ቅድመ ስኳር የሚለውን ነገር ከፍ አድርገውታል። ቅድመ ስኳር የሚለውን በሽታ ይሄ ቅድመ ስኳር የሚባለው ነገር በሽታ አይደለም። ምንድን ነው? ምልክት ነው፣ ሁኔታ ነው። ማለት አንድ ሰው ደሙን ሲመረመር የስኳሩ ቁጥር ከመቶ እስከ መቶ ሀያ አምስት ከሆነ ከመቶ ሀያ አምስት ሚሊግራም ፐር ዴሲ ሊትር ከሆነ ያ የቅድመ ስኳር ምልክት ነው። እስኪ ራሱ የዚህ ሁኔታ ህመም አይደለም ብለናል። ነገር ግን የህመም ደጃፍ ላይ የሚያደርስ ከስኳር በሽታ ጋር ተዛምዶ የሚነሳ እንደመሆኑ ቀደም ብለው ደግሞ በመጠንም በሕክምና ምርመራ ሲደረግ የስኳር መጠን በደም ውስጥ በሚለካበት ዘዴ የተወሰነ ቁጥር ጠቅሰዋል። እስኪ ለአድማጮች ቀለል ለማድረግ ይሄ በደም ውስጥ የሚገኝ የስኳር መጠን ከፍ ማለት ነገር ግን ደግሞ በህመም የሚፈረጀው ውስጥ ያለመግባትም ጭምር ይመስላል። ልክ ነው። አዎ ልክ ነው። ትክክል ነው። ትክክል። ይሄ ወደፊት የሚያመጡት ይሄ አንድ ሰው ስኳር በሽታ እንዳይዘው የሚደረግ ቅድመ ዝግጅትና ጥንቃቄ ነው። የቅድመ ስኳር በሽታ የሚባለው ነገር በሽታ አይደለም። ራሱ መድኃኒቱ ምንድን ነው? ጥንቃቄ ማድረግና የአንድን ሰው አኗኗር ዘዴ ሙሉ በሙሉ መቀየር ነው። ዶክተር ዳንኤል የስኳር በሽታ አደለም ነገር ግን ምልክቶች ናቸው ወደዚያ ሊወስድ የሚችል አዝማሚያ መኖሩን መንስኤውም በአብዛኛው በስፋት የሚታየው የአመጋገብ ሁኔታን የሚመለከት ጨምረው ገልጠዋል በአጋጣሚ አንድ ሰው ለዚህ ተጋልጠሃል ቢባል፣ እንደ ተረዳሁት እጅግ ከፍተኛ ቁጥር ያለው ወጣት በዚህ ሁኔታ ውስጥ የሚገኝ መሆኑ ይታወቃል። በአሁኑ ጊዜ ምን ማድረግ ይችላል? አንድ ሰው ልክ ይህን ሲሰማ እንደው እንደ መርዶ ተስፋ መቁረጥ አይደለም፣ ነገር ግን መከላከል የሚቻልና ሊለወጥ የሚችል ነው ብለዋል። ምን ማድረግ ይጠበቅበታል? ጥሩ ጥያቄ ነው። ለእሱ ምንድን ቅድመ ዝግጅቱ? ልክ እንደ ደም ግፊት አሁን ለምሳሌ ማንኛውም ሰው የደም ግፊት ማሽን ገዝቶ ከማንኛውም ሱቅ እንኳን እዚህ ሀገራችን ኢትዮጵያም አንድ ሰው ይችላል ደም ግፊቱን መለካት። እንደዛ ማድረግ እንደሚቻለው የስኳርንም የአንድ ሰውም ስኳር እንደዚሁ መለካት ይቻላል እና እንዴት ነው የሚለካው? ያ ነገር ማሽኑ ይገዛል። ትንሽ ውድ ሊሆን ይችላል። እሱ አለበለዛም ማንኛውም የጤና ክሊኒክ እና የጤና ጣቢያ ያንን ሰው ለክቶ የአንድን ሰው ስኳር ምን እንደሆነ መነገር ይችላል። ብዙ ጊዜ ስኳር ሲለካ ያ ምግብ መብላት የለበትም። አንድ ሰው ቢያንስ ቢያንስ አንድ በስድስት ሰዓት ምንም አይነት ምግብ ወይ ውሃ እና ያ ስኳር ሲለካ በባዶ ሆድ ቁጥሩ ከመቶ እስከ መቶ ሀያ አምስት ከሆነ ያ ሰው ቅድመ ስኳር በሽታ አለበት ማለት ነው እና የዛ ያ ሰው የሙሉ ለሙሉ ስኳር በሽታ የመያዙ ድሉ በየአመቱ በአስር በመቶ ይቀይ ይጨምራል የህይወቱን አኗኗር ዘዴ ካልቀየረ እንዳልከው አንተ እነኚህ ምንድን ናቸው? ይሄንን ነገር ወደ ስኳር በሽታ እንዳይሆን ማድረግ የሚቻል የተባለው ነው። ወላጆች ያው ልጆቻቸው የሚበሉትን ነገር በጣም ማተኮር አለባቸው፣ መከታተል አለባቸው አለባቸው። እኔ ትዝ ይለኛል ድሮ ስናደግ ብዙ ስኳር መብላ ስኳር በሽታ ያመጣል የሚባል የሚባሉ አባባሎች አሉ። ይሄ ከእውነት የራቀ ነገር ነው። ምክንያቱም አንድ ሰው ለምሳሌ በሻይ ማንካን ሄድ አንድ ኖርማል አደልት የሆነ ሰው የአቨሬጅ የቀን የቀን የሚፈቀድልን ስኳር መጠኑ ከአንድ መጠኑ ዘጠኝ የሻይ ማንኪያ ነው። እንደው በአማካኙ ማለት እንግዲህ አንድ የሻይ ማንኪያ ወደ አራት ግራም ስኳር ነው ያለው ማለት ዘጠኝ ጊዜ እንግዲህ አራት ስታባዛ ስንት መሆኑ ነው? ሰላሳ ስድስት ሰላሳ ስድስት እስከ አርባ ግራም ነው በቀን አንድ ሰው የሚፈቀድለት። አንድ ኮካ ኮላ ካን ብትጠጣ ያች አንድ ኮካ ኮላ ካኗ እሷ ራሷ ብቻዋን ከሰላሳ በላይ ግራም ስኳር ነው ያላት። ስለዚህ የቀኑን ስኳር እንትንህን አሟልተሃል ማለት ነው። ለምሳሌ ያክል ነው ይሄ ነገር እንዴት ቀላል እንደሆነ ከአግባብ በላይ እንደኚህ በፋብሪካ ፕሮሰስ የሆነ ስኳር መመገብ በጣም እጅግ በጣም ቀላል የሆነ ነገር ነው። ሁሉም የምናየው ምግብ ሁሉ በየግሮሰሪ፣ በየሬስቶራንት፣ በየምኑ ስኳር ያለበት ነው እና ይሄ በጣም ጥንቃቄ ይጠይቃል። እንደ ድሮ አይደለም። አሁን በድሮ ጊዜ ሀገራችን ሁሉ ነገር ብትን ነው ፕሮሰስ አይደለም። ስለዚህ የስኳሩ መጠን ያነሰ ነበር። ግን አሁን ይሄ አይደለም። ያው ከስልጣኔ ጋር የመጣ ችግር ነው ይሄ የስኳር በሽታ። በተፈጥሮ የሚገኙ የጓሮ አትክልት ሰብልም ይሁን እንዳለ በተፈጥሮ ያለውን ነገር እንመገባለን። ስኳር ቢኖረው እንዲህ በሚያስፈራ መጠን በፋብሪካ ፕሮሰስ ተደርገው እንደሚሰሩት አይደለም፣ ነው የሚሉ ነው። ትክክል። ያ ምክንያቱም እነኛ ስኳሮች አብዛኛዎቹ በደም ዝውውራችን ስለማይገቡ እንደ ኮካኮላዋ ጥቅማቸው የበዛ ከጉዳታቸው ለምሳሌ ደግሞ ሌላው ትልቁ የሕፃናትን ውፍረት የጨመረው አሜሪካን ሀገር ውስጥ እና የተለያዩ ትልልቅ ከተማዎች ውስጥ እንደ አዲስ አበባ ያሉ ከተማዎች ውስጥ ስኳር የገባባቸው መጠጦች ይባላሉ። እነኚህ ኮካኮላ መሆን የለባቸውም። አንዳንድ ጊዜ ሰው ጤነኛ የሆነ ይመስለዋል። ለምሳሌ እንደ ፍራፍሬ ጭማቂዎችን ውሰድ። እነኚህ ሁሉ የጤና ጠንቅ ናቸው፣ በእኔ አመለካከት። እንግዲህ ይሄ በሳይንሱም የተመሰከረላቸው ናቸው። ምክንያቱም አንድ ሰው አንድ ብርቱካን ቢበላ ይሻለዋል የብርቱካን ጭማቂ ከሚጠጣ። ምክንያቱም ብርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው። ከአንድ ብርቱካን አንድ ብርቱካን ጭማቂ ለመስራት አንድ ሶስት አራት ብርቱካን ያስፈልግ ይሆናል። እርግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የመያዝ እድል በዛው ልክ ይጨምራል። ስለዚህ ያ አንድ ሰው ቅድመ ስኳሮች ሳለብህ ከተባለ ማለት የቁጥሩ ከመቶ እስከ መቶ ሀያ አምስት ጥንቃቄ ማድረግ ያለባቸው ነገሮች ምንድን ነው? ምግብ ላይ ነው። ምግብ እና የእንቅስቃሴ ፈሳሽ ነገሮች መቀነስ፣ በተለይ ስኳር ያለባቸው ነገሮች እንደ ጣፋጭ መጠጦች፣ እንደ ኮካኮላ፣ የፍራፍሬ ጭማቂዎች እነሱ እነሱ መቀነስ፣ ፕሮሰስ ምግብ ላለመበላት መሞከር በተቻለ መጠን፣ ቅጠላ ቅጠል ፍራፍሬ ላይ ማዘውተር፣ የጾም ምግብ ነገሮች ለምሳሌ ማለት እና የአካል እንቅስቃሴ ዶክተር ዳንኤል እናመሰግናለን። አድማጮች፣ ውይይቱ ወይም ቃለ ምልልሱ ይቀጥላል። አቶ ዳንኤል ሽበሺ በሚቀጥለው ሳምንት ይመለሳሉ። የዛሬ የንግድና ምጣኔ ሀብት ዝግጅት እንግዳ በማኅበረሰቧ ያሉ ችግሮችን አጤና መፍትሔና በዚያ ዙሪያ ደግሞ የንግድ ሀሳብ አበልጽጋ በሥራ ላይ ተሰማርታለች። ድንች መሰል ተክል ነው። የሐሳቡ መነሻ ካሳባ ይባላል። በተለያዩ የአፍሪካና የካሪቢያን እንዲሁም በዓለም ዙሪያ ለምግብነት ይውላል። ናኦሚ መሐመድ ካሳባ በደቡብ ክልል በስፋት ለአጥርነት ሲውል ተመልክታ ካሳባን ለመድኃኒት ቅመምና ለጨርቃ ጨርቅ ሥራ ለማዋል አሰበችና ወደ ሥራ ገባች። ለንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር አብራርታለች። ወደ ውይይቱ እንለፍ። ስሜ ናዊ ማመድ ይባላል። የጀመርኩት የስራ አይነት ምንድን ነው? የስታርች ወይም የሚባል ከካዛባ ከሚባል አንድ የእህል አይነት አለ ከእሱ ስታርችን ለማምረት ነው። እና ይህ ስታርች የሚባለው ጥሪቃ በተለይ ጨርቃጨርቅ ማምራቾች ይፈልጉታል። በጣም ፋርማሲቲካል ውስጥ የሚሰሩ ሕክምና አንቺ ውስጥ የሚሰሩትን በሙሉ ይፈልጉታል። እና አላማችን ምንድን ነው? የሚመጡትን ጥሬቃዎች በሙሉ ከውጭ ሲመጣ ጥሬቃ አይነት ላይም ጥያቄ አለ፣ ብዛት ላይ ጥያቄ አለ። በዛ ላይም በሚፈለገው አይነት መጠንና ቦታ ጊዜ አይገኝም። ስለዚህ ያንን እነዛን ችግሮች ለመተው ነው አንደኛ። ሁለተኛ ነገር ከገበሬው ጋር አንድ ላይ በመስራት አሁን ሀገራችን እንግዲህ እያደገች ነው ያለችው። ብዙ ኢንዱስትሪዎች የተገነቡ ነው ያሉት፣ ብዙ ፋብሪካዎች የተገነቡ ነው ያሉት። እና እነሱን ያማከለ ገበሬውን ከኢንዱስትሪ ከሚሰራው ጋር አንድ ላይ በማድረግ የተለያዩ ጥሬ እቃዎችን አገር ውስጥ ለማምረት ነው ዋናው አላማቸው። ካሳቫ የት አካባቢ ነው ኢትዮጵያ ውስጥ የሚበቅለው? ለሚከታተሉንም ለማብራራት ያህል ልክ እንደ ድንች ከስር የሚበቅል ሰብል ነው። በኢትዮጵያ በየት አካባቢዎች ነው የሚገኘው? ሀይል ሰጪ ነው። በአንድ በኩል ቃጫም አለው ለጨርቃጨርቅ ያሰብሽ በደቡብ ክፍል ውስጥ ነው በደንብ የሚገኘው። ወደ ጋምቤላ ስልጤ ዞን ውስጥ ምናምን ይገኛል በብዛት ማለት ነው። እና አሁን እዛ እንዲሁም እንደ ምህል ምግብነት በጣም የተለያዩ ትሬኒንጎችን በማግኝተው ወደ ምግብነት የመቀየር እንዴት መቀየር እንደሚችሉ ቀይረውስ፣ ምኑ ነው እንዴት መብራት እንዳለባቸው ብዙ ስልጠናዎችን እያገኙ ብዙዎቹ ከግለሰብ ከቤተሰብ እንደ ምግብ ከመጠቀም ባሻገር ብዙ ነገር ወደ ንግዱ ማለም እየገቡበት ነው ያሉት። ግን ብዙ እንደ ምግብነት እየታየ አይደለም። አሁን ያለው ያንን ልምድ በደንብ አላገኘ ነው እና እኛ አሁን እየሰራንበት ያለው ስልጤ ዞን ውስጥ ነው ከገበሬዎች ጋር አንድ ላይ በመጣመር ይህንን ተክል በመትከል ከዛም ባሻገር ወደ ለቤተሰብ እህልነት ሊጠቀሙ ይችላሉ። እኛም ከነሱ በመቀበል ደግሞ የተለያዩ እነዚህ ያልኩት ውስታች የተመሳሰሉ ጥሬቃዎች በመስራት እንደገና ደግሞ የቀረውን ደግሞ ላላቸው ካትልስ ምናምንም በሙሉ እንደ ጥሬቃነት እንደ ፈርቲላይዘር እንዲጠቀሙት ይሆናል። ማለት ብዙ ብዙ ሁለገብ የሆነ ያለው እህል ነው እና ከማህበረሰቡ ጋር እንግዲህ ነበረ ያበቅሉት ነበረ ለምን ነበር የሚጠቀሙበት? በፊት እኛ ያጋጠመን እንደ አጥርነት ሲጠቀሙት ነው። ያው ሁሉንም ማጠቃለል አልፈልግም። ያው ይሄንበት እና ሪሰርች ያደረግንበት ቦታ ግን እንደ አጥርነት ነው የሚጠቀሙት። ምክንያቱም እንደ ሸንበቆ በጣም ያድጋል ወደ ላይ፣ ግንዱም ትልቅ ነው፣ ቅጠሎቻቸው ሰፊዎች ናቸው። እንደ አጥርነት ነው የሚጠቀሙት እንጂ ስሩን ቆፍሮ የሚበላ ሰው አልነበረም። እና ያንን አማክለን ነው አሁን ያንን የህብረተሰቡን አስተሳሰብ ለመቀየርም ከዛም አልፎ በእህልነት መጠቀም እንደሚችል ለማሳወቅም በተለይ ከገበሬው ጋር ያለውን ግንኙነት በጣም አቆራኝተ ይሄንን እንዲያውቀው እና ከዚህ ይሄን እንደዚህም እንዳለ በመገንዘብ የበለጠ ግብርናው ሂደቱን ለመስራት። እናንተ ናችሁ የምታመርቱት ወይስ ገበሬዎቹ ናቸው የሚያመርቱት? ከእናንተ ጋር በመተባበር እህሉን እነሱ ገበሬው ነው የሚያመርተው። እኛ እህሉን ከነሱ በመቀበል ስታርቹንና የቀሩትን እነዚህ ጥሬቆች ለማምረት ነው እንግዲህ አሁን ዝግጅት ላይ ያለ ነው ማለት ነው። እንግዲህ በቅዳችሁ ምን ያህል ገበሬዎች ሊጠቀሙ ይችላሉ። እንደዚሁም ደግሞ የገቢ ምንጫቸውን ሊያጠናክሩ ይችላሉ። አሁን ያሉት እንግዲህ በተለይ አምስት ዞን ነው ያለው በስልጤ ዞን ውስጥ ከአምስት ውስጥ በተለያዩ ቢያንስ ከእያንዳንዳቸው ውስጥ ሀያ እና እስከ ሀያ አምስት ያሉ ገበሬዎች ይገኛሉና አላማችን ያው ወደ መቶ ካሉት ገበሬዎች ጋር አንድ ላይ በመስራት ምክንያቱም በስፋት ነው የምንፈለገው፣ የምናመርተው ያሰመ ጥሬቃ አንድ ብቻ አይደለም። ወደ ስምንት እስከ አስራ ሁለት ያሉ ጥሬቃዎችን እንደ ሂደቱ እያየን ለማምረት ነው አላማችንና አሁን ምንድነው ያንን ጥሬቃ ለማግኘት ብዙ እህል ስለሚያስፈልገን ቢያንስ እስከ መቶ ካሉ ገበሬዎች ጋር ለመስራት ነው። አለማች እናቀድ አድርገን የት ለአጭር ጊዜ ያላችሁ እቅድ ምን እንደሚመስል፣ የንግዱን ስራ ደግሞ ተግባራዊ ለማድረግ የፈጀባችሁ ጊዜ አቅም ስልትም ያስፈልገዋል እና እንዴት እንዳዋቀራችሁ ትግለሽል። ቢያንስ ለአንድ ዓመት ያህል ሪሰርቾችን ሰርተናል። እነዚህ ጨርቃጨርቅ ፋብሪካዎች ይችላሉ፣ ምን ይፈልጋሉ፣ ምን አይነት ነው ጥሬቃ የሚፈልጉት የሚለውን ተነስተን አሁን በትንሹ ለመጀመር ና ያለውን ማርኬትም አብረን እኩል ለማስጌድ ነው የፈለግነው። እና አሁን አንዱ አላማችን እስታርቹ ላይ ብቻ ነው። ሙሉ እንትናችን ኤነርጂ ወዴት ነው የሚሄደው? እስታርቹ። ጨርቃጨርቅ ፋብሪካዎች እስታርቹን ይፈልጉታል። እንደ ብሊቸር አድርገው የማንጣት ይጠቀሙበታል። ፋርማሲ ትካል ደግሞ ያሉት እንደ ማጣበቂያ ነው። ባይንደር ነው ባሎ እንትኑ ግን ባይንድ ያደርጋል። ኬሚካል እነዚህ የሚሰሩት ሜዲሲኖች ባይንድ ያደርግላቸዋልና አንድ ፈልጋል። ቀጣዩ ደግሞ ማጣበቂያዎች ነው። ካርቶን ሊሆን ይችላል፣ ተለያዩ ወረቀቶች እንደ ግሉ የሚሰሩት ከዚህ ከስታርች ከሚባለው ጥሬ እቃ ነው። ግን ይቀጥላል አዴሲ ምናምን የተባለ ብዙ ወደ 12 ስታርችን በመጠቀም እንደ ጥሬ እቃነት አስራ ሁለት የተለያዩ ምርቶችን ማምረት ይቻላል፣ እስከ ባዮ ኢታኖል ድረስ በመሄድ ማለት ነው። ትልቁን ኤነርጂ ማግኘት እንችላለን፣ ከዚህ ከስታርች ማለት ነውና አንድ ላይ ያያይዘን እንግዲህ ሀገራችን ለማስፋት ነው በኢንዱስትሪው በኩል ባለው በጣም አስፍተን ጥሩ የአገር ውስጥ ምርት ከሀገራችን ተርፎ ደግሞ እኛም ወደ ውጪ ኤክስፖርት የምናደርግበትን መንገድም በዛው ማስተካከል የምንችልበት ነው ትልቁ እንግዲህ አላማችን ማለት ነው። እንግዲህ በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት ስድስት ሳምንታት በርካታዎቻችሁ በተለያዩ የትምህርት ተቋማት ቆይታቸዋል። ያንቺ ቆይታ የት ነበረ የነበረው? እኔ የነበርኩት ኢንዲያና ስቴት ነው ፐርዱ የሚባል ዩኒቨርሲቲ ነው። ዩኒቨርሲቲ አግሪካልቸርና ኢንጂነሪንግን ያጣመረ ዩኒቨርሲቲ ነው። ሁለቱንም ምን ተመለከትሽ? አሰራር ሂደቶች፣ እንደዚሁም ደግሞ መሰረተ ልማቶች፣ የገንዘብ መሰረተ ልማት፣ ትጋት ያላቸው ጥንካሬ ማንኛውንም ችግር ለመፍታት ማድረግ እንደሚቻል እና ይህንን መፍታት አንድ ነገር ሀሳብና ትኩረት ከሰጠኸው መፍታት እንደምትችል ነው እና ያለንን ችግር እንዳለ ሆኖ ያንን ነገር ለመቅረፍ ባለን ባለን ሪሶርስ ተጠቅመን ባለንን ችግር መፍታት እንደምንችል ነው ከነሱ ትልቁ የተማርኩት ነገር እና የስራ ያላቸው አስተሳሰብና ጥንካሬ በጣም ትልቅ። እሱን ነው እንደ ሀሳብ ይዘን ነው የመጣነው። በጣም ነው የማመሰግነው። መልካም እድል። በምትሰሪው ስራ ተሳክቶልሽ ደግሞ ሰፊ የሀገር ውስጥ ገበያ እንደዚሁም የውጭ ገበያ ድርሻን ተቆጣጥረሽ የምንወያይ አድርገን። በጣም አመሰግናለሁ ሀሳብሽን ስላካፈልሽ፣ በጣም ጊዜ ስጥልኝ አክብርልኝ። አመሰግናለሁ። አድማጮች አሁን አንድ ዘግይቶ የደረሰን ዜና እናነባለን። የኢትዮጵያ መንግስት በተለያዩ ቁልፍ የዓለም አካባቢዎች አዳዲስ አምባሳደሮችን ሾመ። በዚህም መሰረት በውጭ ጉዳይ መስሪያ ቤትና በጠቅላይ ሚኒስትር አማካሪነት ሲሰሩ የቆዩት አምባሳደር ብርሃነ ገብረ ክርስቶስ የቻይና አምባሳደር ሲሆኑ ለረጅም ጊዜ በዋሽንግተን ዲሲ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትን ግርማ ብሩን ጠርታ አቶ ካሳ ተክለ ብርሃንን ሾማለች። የቀድሞ ምክትል ጠቅላይ ሚኒስትር አስቴር ማሞ ወደ ካናዳ የቀድሞ የፌዴራል ጉዳዮችና የትምህርት ሚኒስትር ዶክተር ሽፈራው ተክለ ማርያም ወደ ደቡብ አፍሪቃ ተልከዋል። የአውሮፓ ዲፕሎማሲን እንዲያስተባብሩ በቤልጂክ ብራሰልስ የተሾሙት ደግሞ የቀድሞ ኮሚኒኬሽንስ ጉዳዮች ሚኒስትር ዲኤታ አቶ እውነቱ ብላታ ናቸው። በምርጫ 2007 ዓ.ም የኢትዮጵያ ምርጫ ቦርድ ኃላፊ የነበሩ ፕሮፌሰር መርጋ በቃና የኢትዮጵያ መንግስትን ወክለው በስቶክሆልም ስዊድን እንደሚያገለግሉ የውጭ ጉዳይ ሚኒስቴር በፌስቡክ አስታውቋል። የአምባሳደር ሹመት በፕሬዝደንት ሙላቱ ተሾመ መጽደቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የአማርኛው ፕሮግራማችን እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በኛ በኩል ሰላም ሰላም፣ ደህና ደሩ